i saw የኢትዮጵያ የጸረ አበረታች መድኃኒቶች ቢሮ ስፖርተኞች አበረታች እጽ መውሰድ ያለመውሰዳቸውን መቆጣጠር መጀመሩንና ከ350 የሚበልጡ አትሌቶችንም መመርመሩን አስታወቀ። ምርመራ ከተደረገባቸው የሚበዙት ሯጮች ሲሆኑ የአትሌቲክስ የኢትዮጵያ አትሌቲክስ ፌዴሬሽን በበኩሉ በአትሌቶች ዘንድ የግንዛቤ ማስጨበጫ ዘመቻ መጀመሩንም ገልጧል። የኢትዮጵያን የጸረ አበረታች መድኃኒት ስራ አስመልክቶም ሄኖክ ሰማግዜር የኢትዮጵያ አትሌቲክ አትሌቲክስ ፌዴሬሽን የአትሌቶች ሕክምና ከፍተኛ ባለሙያ ወይዘሪት ቅድስ ታደሰን አነጋግሮ ተከታዩን አጠናቅረዋል። የኢትዮጵያ አትሌቲክስ ፌዴሬሽን የጸረ አበረታች ቅመሞች ግንዛቤ ከማስጨበጥ አንስቶ በደንብ አትሌቶች ከታች ፕሮጀክት አንስቶ እሱ አንጋፋ የሚባሉት አትሌቶች ድረስ በዚህ በጸረ አበረታች ቅመሞች ዙሪያ በቂ የትምህርት ግንዛቤ እንዲኖራቸው የተለያዩ እንቅስቃሴዎችን ያደርጋል። እንዲሁም አትሌቶች በደንብ በተገቢው መንገድ በቂ እውቀት ኖሯቸው ከዚህ አስከፊ ወረርሽኝ ራሳቸውን እንዲከላከሉ ራሳቸውን እንዲጠብቁ ለአትሌቶች ከአትሌቶች ጋር አብረው ለሚሰሩ አሰልጣኞች፣ ማናጀሮች ወይም ደግሞ አጠቃላይ አትሌቲክስ ጋር በተያያዙ ድጋፍ ሰጪ አባላቶች ከአትሌቱ ጋር ግንኙነት ያላቸው አካላቶች በሙሉ በቂ የሆነ ግንዛቤ በመስጠት ንጹህ የሆነ ስፖርት ሊሰፍን አብሮ ይሰራል ማለት ነው። ይህንን ዘመቻ ማድረግስ ለምን አስፈለገ? ምክንያቱም እንግዲህ በዓለም አቀፍ ደረጃ ያለው ሁኔታ እንዳለ ሆኖ ኢትዮጵያ ውስጥ እንደዚህ የአበረታች ቅመሞችን የሚወስዱ አትሌቶች የተገኙበት ሁኔታ አለ። ለመቅጣትስ ወይም ደግሞ ለማስቆምስ ምን ሕግ አላቸው? በተለይ ከዚህ ከምርመራ ጋር በተያያዘ ያው ራሱን የቻለ ጽህፈት ቤት አለ። የብሔራዊ ጥናት ቦታች ጽህፈት ቤት ከምርመራ ጋር በተያያዘ ያለውን ጉዳይ በዛ በኩል ነው የሚለው ግን እንደ ፌዴሬሽን ግን እንደ አትሌቲክስ ፌዴሬሽን አትሌቶቻችን ንጹህ ስፖርት እንዲያዘወትሩ ይሄም ማለት ምንድን ነው በቂ ልምምድ በሚሮጡበት አግባብ እና በተገቢው ስነ ምግብ እንዲሁም ጥሩ የሆነ ስነ ልቦና ይዘው የማሸነፍ ስነልቦና ውስጣቸው ውስጥ ኖሮ ንጹህ በሆነ መንገድ ስፖርትን እንዲያሸንፉ በቂ የሆነ ግንዛቤ ማስጨብጫ መድረክ ያደርጋል። ሌሎቹን ነገሮች ግን ለምሳሌ አሁን ይሄ ከምርመራ ጋር የተያያዙ ነገሮች የሚመስሉትን ነገሮች ጸረ አበረታች ቅመም ተጠቅሞ የሚገኝ አትሌት ካለ ያንን በምን መልኩ ነው ተገቢ መንገዱ የሚሄደው የሚለውን የራሱ የሆነ ቢሮ አለ ያ ደግሞ ብሔራዊ ጠራበዛች ከሆኑች ጽህፈት ቤት ነው ማለት ነው። በአጠቃላይ ግን ከአትሌቶች የምታገኙት ምላሽ ምንድን ነው? ይህንን የግንዛቤ ማስጨበጫ ስራ በምትሰሩ ጊዜ አትሌቶቹም ሆኑ አሰልጣኞቻቸው አብረዋቸው የሚሰሩ ማኔጀሮቻቸው የሚሰጧቸው ምላሽ ምንድን ነው? እንዴት ነው የሚመለከቱት? በጣም ጥሩ ምላሽ ነው እስካሁን እያገኘን ያለ ነው። በተለይ ባለፈው ዓመት ሁለት ሺ ስምንት ላይ በቂ የሆነ ግንዛቤ ማስጨበጫ መድረክ ነው የተደረገው፣ ለስፖርተኞች ለሚዲያ አካላት በሙሉ ክልል ተዞሮ ነው በዚህ ግንዛቤ ማስጨበጫ መድረክ የተደረገው። በተለይ ደግሞ በዚህ ዓመት እነዚህ አንጋፋ የምላቸው አትሌቶች፣ ለምሳሌ ባለፈው ወር ኢትዮጵያ ሆቴል ላይ በደንብ ውጤታማ የሆኑ አትሌቶች፣ ከነሱ ምን እንደሚጠበቅ እንዲሁም ለምርመራ በሚሄዱበት ጊዜ ምን ምን ማሟላት እንዳለባቸው ራስን ከመጠበቅ አንጻርም በቂ ከአንድ አትሌት ምን ይጠበቃል የሚለውን በደንብ በቂ ግንዛቤ እንዲኖራቸው አድርገናል፣ እና እስካሁን በጣም ጥሩ ምላሽ ነው ያለው። እነሱም በደንብ በቂ ወይም ደግሞ መረጃ በሚፈልጉበት ጊዜ ያው በአቅራቢያ እየመጡ ይጠይቃሉ። ይህንን ነገሮች በደንብ ከአትሌቱ ጋር ተቀራርበን ነው አሁን እየሰራ ነው ያለ ነው። በጣም ነው የማመሰግነው። ወይዘሪት ቅድስት ታደሰ በኢትዮጵያ አትሌቲክስ ፌዴሬሽን የአትሌቲክስ ሕክምና ከፍተኛ ባለሙያ ለሰጡን ማብራሪያ አመሰግናለሁ።